በተባበሩት መንግስታት የምግብና እርሻ ድርጅት ለአራት ዓመታት ከ65 ሚሊዮን የአሜሪካ ዶላር በላይ በሆነ ወጪ የኢትዮጵያን የግብርና ዘርፍ እድገት እያገዘ እንደሚገኝ መረጃዎች ይናገራሉ። በድርቅ ምክንያት ደግሞ ዛሬም በኢትዮጵያ ከ9 ሚሊዮን በላይ ሕዝብ አስቸኳይ የምግብ እርዳታ ጠባቂ መሆኑን መንግሥትና ዓለም አቀፍ ድርጅቶች ይፋ አድርገዋል። ዓለም አቀፉ ድርጅት በኢትዮጵያ ረሃብን ለዘለቄታው ለማጥፋት ምን እየሠራ ነው? በዚህ ዙሪያ መለስካቸዋማ ከድርጅቱ አንድ የሥራ ኃላፊ ጋር ያደረገውን ውይይት እንደሚከተለው አቅርቦታል። በኢትዮጵያ ድርቅ ያስፈራል እንጂ አዲስ ነገር አይደለም። ከድርቅ ጋር የሚመጣው የሰው እልቂትና መከራም ምናልባት የአገሪቱን ያህል ዕድሜ ያለው ቢባል ማጋነን አይደለም። ካለፉት አምስትና ስድስት አስርተ ዓመታት ወዲህ ግን በኢትዮጵያ ድርቅን ከረሃብ መለየት ይገባል የሚሉ ድምፆች በርከት ብለዋል፣ በጉልህ መሰማትም ጀምረዋል። የዛሬ አርባ አራት ዓመት የተከሰተው ድርቅና ሞት በሺህ ዓመታት ለሚቆጠር ጊዜ የቆየውን የዘውድ ሥርዓት ለመሻር አንዱና ትልቁ ምክንያት እንደነበረም በብዙዎች ዘንድ ስምምነት አለ። ከዚያም ወዲህ ብዙ ድርቆች ተከስተው ብዙ የሰው ሕይወት ረግፏል። ዛሬም ድርቅ በኢትዮጵያ አለ። ዛሬም ከስምንት ሚሊዮን በላይ የሚሆኑ ኢትዮጵያውያን ሕይወት በአስቸኳይ እርዳታ ተንጠልጥሎ ይገኛል። ድርቅና ረሃብ ዛሬም በዚች ሀገር እንደተጣመሩ ናቸው። በኢትዮጵያ ለ ሰላሳ ስድስት ዓመታት ያህል የግብርናውን ዘርፍ እድገት ሲደግፍ የቆየው የዓለም የምግብና የእርሻ ድርጅት ፋኦ በሀገሪቱ ድርቅንና ረሃብን ለዘለቄታው ለማፋታት ምን እየሠራ ነው ስል በድርጅቱ የኢትዮጵያ ጽሕፈት ቤት የተፈጥሮ ሀብት ሥራ አመራር ቡድን መሪ አቶ አማረ መንግሥቴን ጠየቅኳቸው። በእኛ ድርጅት በኩል በመሰረቱ በዋናነት እና በአጽንኦት ትኩረት ሰጥተን እየሰራን ያለነው ድርቅ አደጋ መሆን የለበትም። ድርቅ ሞትን የሚጋብዝ ወይም የሚጠራ መሆን የለበትም። በድርቅ ምክንያት የሰው ልጅ በምግብ መቸገር የለበትም፣ የሰው ልጅ በምግብ እጦት ምክንያት መሞት የለበትም በሚል ረሃብን ለመቀነስ ብሎም ለማጥፋት ጥረት እያደረገ ነው ያለው ፋኦ። በዚህ ረገድ የመንግሥትን ጂቲፒቱን መሰረት በማድረግ ጂቲፒቱ ማለት የልማትና ትራንስፎርሜሽን ሁለተኛው እቅድ ማለት ነው። ትክክል ነው። ይህንን እቅድ መሰረት በማድረግ እና እንዲሁም የእርሻውን ሴክተር ፖሊሲ እና ኢንቨስትመንት እቅዶችን መሰረት በማድረግ ፋኦ በሶስት አቅጣጫዎች ትኩረት ሰጥቶ እየሰራ ይገኛል። የመጀመሪያው ምርትና ምርታማነትን በሰብል ምርትና ምርታማነትን የማሳደግ ስራዎች በበርካታ የሀገሪቱ ክፍሎች ላይ በተለይም ችግር አለባቸው በሚባሉበት ኤሪያዎች ላይ እየሰራ ይገኛል። በሁለተኛ ደረጃ በእንሰሳትና በእንሰሳት ተዋጽኦም ዙሪያ እንዲሁም የእንስሳትን ምርትና ምርታማነት ከማሳደግ አንጻር አሁንም በበርካታ የአገሪቱ ክፍሎች በተለይም እንሰሳት በብዛት በሚገኙበትና ወይም በእንሰሳት በሚተዳደሩት አካባቢዎች ላይ በከፍተኛ ጥረት እያደረገ ይገኛል። በሦስተኛ ደረጃ የተፈጥሮ ሀብት አገራችን አንዱም ትልቁ ችግር ለብዙዎቹ ችግሮች መነሻ የሚሆነው የተፈጥሮ ሀብት መመናመን በመሆኑ በዚህም ረገድ መልሶ የሚያገግምበትንና እንደዚሁም ደግሞ ወደፊት ተመሳሳይ አይነት መመናመን እንዳይመጣ የአስተሳሰብ የአመለካከትና የአሰራር ለውጥ የሚመጣበትን መንገዶች በመስራት ላይ ይገኛል። ከዚህ በተጨማሪ በሀገሪቱ ውስጥ ያሉትን የእርሻ የምግብ እና ከምግብ ጋር የተያያዙ ፖሊሲዎች ላይ መሻሻዎች እንዲደረጉ ከመንግስት ጋር ያለሰለሰ ውይይት በማድረግ ለመንግስት እገዛ እየሰጠ ይገኛል። እስቲ አድማጮቻችን እንዲጨብጡት ለማድረግ በአእምሯቸው ምሳሌዎች ሊሰጡ ይችላሉ። በሰብል ልማትና ምርታማነት አንጻር፣ በእንስሳትና እንስሳት ተዋጽኦ ልማትና በምርታማነት አኳያ በዚህ በሀገሪቷ የተለያዩ ክፍሎች በተለይ ድርቅ በተደጋጋሚ ጥቃት በሚያደርስባቸው አካባቢዎች ተደረጉ፣ ተሰሩ የሚባሉ በምሳሌነት የሚቀርቡ ነገሮች አሉ? በዚህ ረገድ ድርጅታችን የተሻሻሉ ዘሮችን ለገበሬዎች በማቅረብ ለምሳሌ ስትራይጋ የተባለ አደገኛ አረም ያለበትን አካባቢዎች ሊቋቋሙ የሚችሉትን ዘሮች መርጦና አፈላልጎ እሱም በመስጠት ገበሬዎች መሬታቸውን ለቀው እስከመሄድ የደረሱበትን ሁኔታ እንዲቋቋሙ ከማድረግ አንጻር ጥረት አድርጓል። ይሄ ሀረር ውስጥ ነው። ከዚህ በተጨማሪም እንደዚሁ አንዳንድ ቦታዎች ላይ ከዚህ ቀደም ስንዴ የማይዘሩ የነበሩት ላይ ድርቅን ሊቋቋሙ የሚችሉ እና በአጭር ጊዜ ሊደርሱ የሚችሉ ዘሮችን በመስጠት እንደዚሁ የተሻለ ነገር እንዲያገኙ ለማድረግ ሙከራ ተደርጓል። በማሽላም ላይ የተሻሻሉ በአጭር ጊዜ ሊደርሱ የሚችሉ ድርቅን ሊያመልጡ የሚችሉ ዝርያዎችንም እንደዚሁ በመስጠት ምርትና ምርታማነታቸውን በፊት ከሚያገኙት የተሻለ እንዲያደርጉ ጥረት ተደርጓል። ይሄ በሰብል አንጻር ሲሆን በመኖም ረገድ በምንመጣበት ጊዜ በአንዳንድ ቦታዎች ላይ የመኖ ዘሮችን የተሻሻሉ የመኖ ዘሮችን በመስጠት መኖ እንዲያመርቱ በተለይም ድርቅ በሚያጠቃቸው አካባቢዎች ጥረት የተደረገ ሲሆን ተጨማሪ እንስሳት ምግብ ሊሆኑ የሚችሉትን በተሻለ መንገድ በአነስተኛ ደረጃ ምርት እንዲያመርቱ በማገዝ በተለይም አፋር ላይ ይሄ በስፋት የተሄደበት ስራ ነው። ይህንንም በማድረግ የመኖንም ችግር በመጠኑ ቢሆን ለማገዝ እና ለማሻሻል ጥረት ተደርጓል። በተጨማሪ ገበሬዎች እነኚህ በአጭር ጊዜ ሊደርሱ የሚችሉ ጥሩ ጥሩ ዝርያዎችን በማባዛት እንዲጠቀሙ የዘር ማ አባዛትንም ፕሮግራሞች እንደዚሁ በወሎም በሀረርም አካባቢ ሙከራ እንዲያስፋፍሩ በማድረግ እገዛ ሲደረግበት ቆይቷል። እነዚህ ፕሮግራሞች በትክክል የግብርናውን ዘርፍ ወይም አርሶ አደሩንም ሆነ አርሶ አደሩን ህይወቱን ሊያሻሽሉ የሚችሉ ነገሮች ናቸው። በተደጋጋሚ የሚከሰተውንም ድርቅ አደጋ ሳያደርስ ለማምለጥ የሚያስችሉ ዘዴዎችና አመራርት ስልቶች ናቸው። እነዚህ ስልቶች እነዚህ የአመራርት ዘዴዎች ዘላቂነት እንዲኖራቸውና አንዱ በሌላው ላይ እየተካበ እየተገነባ እንዲሄድ እና ለአንዴም ለመጨረሻ ጊዜም የሰው ልጅ ወይም ኢትዮጵያውያን እናጥባውና ከረሃብ አደጋ ጨርሶ የሚላቀቁበት ሁኔታ ማየት ይቻላል። ይሄ ዘላቂነት ያለው ነገር ሊሆን ይችላል። ምክንያቱም ላለፉት አርባ ዓመታት ቢያንስ በተደጋጋሚ ድርቅ እየደረሰ አደጋ ሲያደርስ ተመልክተናል። እንዴት አነቃም ማለት ነው። ትክክል ነው። ይህንን ነጭ በዘለቄታው ዘለቄታነት እንዲኖር ለማድረግ የዓለም የምጋብ እርሻ ድርጅት ሪዚሊየንስ የሚል ስትራቴጂ አውጥቶ እየተንቀሳቀሰ ነው ያለው። ይህንንም ህብረተሰቡ የሚመጡበትን አደጋዎች ተቋቁሞ እንዲሄድ ለማስቻል በኢትዮጵያ ላይ መሰረት ያደረገም እንደዚሁ የኢትዮጵያ ስትራቴጂ የሬዚሊየንስ ስትራቴጂ እየተቀረጸ ነው ያለው የማንሰራራት ማለት ይቻላል። ይ ነገር ተመልሶ ያንን ችግር ተቋቁሞት ኖርማል ህይወቱን እንዲቀጥል ለማድረግ ማለት ነው። በተጨማሪም በተለይም ደግሞ በእንስሳቱ ዙሪያ ላይ በተደጋጋሚ ጊዜ ይሄ ችግር በጣም ጎልቶ የሚታየው እንስሳት በእንስሳት እርባታ ላይ በሚተዳደሩት አካባቢዎች ስለሆነ ይህንንም በሚመለከት በእንስሳቱም ዙሪያ ተመሳሳይ ስትራቴጂ እየተቀየሰ ነው ያለው። እነኚህ እንግዲህ ስትራቴጂዎች በእኛ እምነት ዘለቄታዊ ያለው የልማት ስራ በመስራት የሚመጣውን ችግር መቋቋም እንዲቻል ቢመጣም ደግሞ በዛ ውስጥ ሆኖ መኖር እንዲቻል በሚያስችል ረገድ ለመስራት ዝግጅቶች ተደርገዋል። ለረዥም ጊዜዎች ይሄ እየተሰሩ ነው ያሉት እና አሁን እየሰራን ያለነውን በእነኝህ ስትራቴጂዎች በመደገፍ የበለጠ አጠናክረን ለመቀጠል እና ዘለቄታዊ መፍትሄ ለመፍጠር ጥረት እያደረግን ያለ ነው። የዚህ ጥረት ውጤት ለአድማጮቻችን ግልጽ እንዲሆን ማሳየት ይቻላል። ያሁን ካለፉት ጥቂት ዓመታት ጀምሮ ድርቅ እየተከሰተ ቢሆንም በእነዚህ ጥረቶች ምክንያት ያልደረሰ ችግር እንግዲህ በመንግስትም በኩል ተመሳሳይ ስትራቴጂዎች አሉ። ድርቅ ሞትን እንዳያመጣ፣ ድርቅ ረሃብን እንዳያመጣ፣ ድርቅ የሰውን ስቃይና ሰቆቃ እንዳያመጣ፣ ድርቅ ከአንድ መንደር ሰው ነቅሎ እንዳይወጣ ለማድረግ በመንግስትም በኩል ቅድመ ዝግጅት ለማድረግ እና ከቅድመ ማስጠንቀቂያ አንስቶ ከዛ በኋላ ሁኔታውም ከመጣ ሁኔታውን በቁጥጥር ስር በማድረግ ችግሩን በቀለለ መልክ ለማለፍ እንዲቻል በመንግስትም በኩል የተዘጋጁ ስትራቴጂዎች አሉ። ቅድም እንዳልኩትም በእኛም በኩል የተዘጋጁ ስትራቴጂዎች አሉ እና እነኝህን መሰረት በማድረግ አንዱና ዋናው ትልቁ ችግር በተለይም በእንስሳት እርባታ በሚተዳደሩት አካባቢ የመኖና የውሃ ችግር ሆኖ ነው ያገኘ ነው እና እነኚህን አስመልክቶ በመጀመሪያ ደረጃ በየ አካባቢያቸው መኖ በመስኖም መኖ በዝናብም የሚያመርቱበትን ዘዴና አንዳንድ ቦታዎችንም ከልሎ በማቆየት መኖ ለችግር ጊዜ የሚገለገሉበትንም ሁኔታ ለመፍጠር ጥረቶች እየተደረጉ ነው ያሉት። ውይ ወደፊቱን በእርግጠኝነት ለመናገር አስቸጋሪ ነው እንደሚያውቁት ይሁንና ረጅም ጊዜ በተደጋጋሚ ይሄ ችግር ከመድረሰው አኳያ መንግስትም ሆነ ዓለም አቀፍ ድርጅቶች ይህን ችግር ለመቋቋም እስከዛሬ ድረስ ከሚያደርጉት ጥረት አኳያ፣ በተፃራሪው ደግሞ አሁን ከሚታየው የአየር ንብረት ለውጥና ከሚያደርሰው አደጋ አኳያ በኢትዮጵያ ያለው ወይም እስከዛሬ ድረስ ስንመለከተው የቆየነው የድርቅ እና እሱን ተከትሎ የሚከሰተው አደጋ ወደፊት እየቀነሰ ይሄዳል ብለው ያስባሉ? ይህንንስ እንደው ለመቆጣጠር አቅም እየተገነባ ነው የሚል እምነት አለው? በእኔ እምነት እየቀነሰ ይሄዳል የሚል ሙሉ እምነት አለኝ። ምክንያቱም በርካታ ዝግጅቶች በመንግስትም በተለያዩ የልማት አጋሮችን በኩል በዚህ ረገድ እየተሰሩ እንደሆነ አቃለሁኝ። ስለዚህ እነኚህ ሁሉ ተቀነባብረውና ተቀናጅተው ከተተገበሩ የማይቀንስበት ምክንያት ብዙም አይታየኝ። ዩኤስ ኒውስ ኤንድ ወርልድ ሪፖርት ሰብተምበር 13 ቀን 2017 ትናንት ባሰፈረው ዘገባ እንዳመለከተው የተባበሩት መንግስታት ድርጅት ሶስት የተለያዩ አካላት መሪዎች 9.5 ሚሊዮን ዜጎቿ የዕለት አስቸኳይ እርዳታ በሚሽፉባት ኢትዮጵያ ጉብኝት ካደረጉ በኋላ ድርጅቱ አዳጊ አገሮች ህዝባቸውን ከድርቅ አደጋ ለመታደግ ተጨማሪ መዋለ ንዋይ ለረዥም ጊዜ በሚያገለግሉ ፕሮጀክቶች እንዲያፈሱ አሳስበዋል። በኢትዮጵያ ሶማሌ ክልል ለተከታታይ ሦስት ዓመታት ዝናብ አልጣለም። በክልሉ የረሃቡ ደረጃም ወደ ችጋር ወይንም ጠኔ የተጠጋ እንደሆነ ባለሙያዎች ይናገራሉ። በኢትዮጵያ ሶማሌ ክልል ብቻ ካለፈው ዓመት መጨረሻ ጀምሮ ሁለት ሚሊዮን እንስሳት ሞተዋል። የእንስሳት ዕልቂት አርብቶ አደር ማኅበረሰቦችን በእጅጉ ጎድቷቸዋል ሲል በመንግሥታቱ ድርጅት የምግብና የእርሻ ድርጅት አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ